ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን። የእሁድ ምሽት መስከረም 22 2014 ዓ ም የጋቢና ቪ መሰናዶ ከአሁን ሰዓት ጀምሮ መደመጡን ይቀጥላል። አብራችሁን ታመሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ፣ አሉላ ከበደ በምሽቱ ዋና አዘጋጅነት ነው። በዛሬ ዕለት የእሬቻ በዓል ተከብሮ ውሏል። በዓሉን ለምታከብሩ በሙሉ እንኳን አደረሳችሁ እያልን ወደ ምሽቱ ወደ አዘጋጃ ናቸው ዘገባዎች የምንሻገረው ዛሬም እንግዲህ እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ መልካም ናቸው ያልናቸውን መርጠን ይዘንላቸዋል። የመጀመሪያው ዘገባችን ታዲያ ከሄላንዳ አፈወርቅ ጋር ስመኞሽ የቆየ ያደረገችው ቆይታ ነው። ሄላንዳ አፈወርቅ በውጭ ሀገር የሚኖሩ ኢትዮጵያውያን ባህላቸውን የሚያውቁበት አንድ መርሃ ግብር የፈጠረች ሴት ናት። ከኢትዮጵያውያን ወላጆች በውጭ ሀገራት የሚወለዱ ሕጻናት ሊያጋጥማቸው የሚችለውን የማንነት ጥያቄ መፍታት እንዲችሉ የእኛ ስቶሪ ወይም ደግሞ የእኛ ታሪክ የተሰኘ መርሃ ግብር ነው ይሄ መርሃ ግብር። ቆይታቸው ይቀጥላል። የእኛ ስቶሪ ወይም ደግሞ ምናልባት የእኛ ታሪክ ወደ አማርኛ ሲመለስ የተሰኘው ይህ ፕሮጀክት በውጭ የሚወለዱ ህጻናትን ኢላማ ያደረገ ፕሮጀክት ይመስለኛል እና እስኪ መጀመሪያ በውጭ የሚኖሩ ህጻናት ላይ ለምን መስራት ፈለግሽ? አንቺ ውጭ ነው ተወልደሽ ያደግሽው። ሀሳቡ እንዴት መጣ? እኔ ኢትዮጵያ ነው የተወለድኩት እና ያደግኩት በአስራ ስድስት ዓመቴ ነው የወጣሁት እና ከዛ በኋላ ውጭ ሀገር ነው የኖርኩት። ልጄ ከተወለደች በኋላ ነው በጣም የመጣልኝ ሀሳቡ። እኔ ኢትዮጵያ ስላደኩ ባህሉን፣ ቤተሰቡን፣ ፍቅሩን፣ አገሩን ሁሉን ነገር አይቼ አድጌበት ማንነቴን አውቄ ነው ከሀገር የወጣሁት። ለልጄ ግን ያ እድል አይኖራትም። አገሯ ብዙ ጊዜ መሄድ አትችልም። ቋንቋውንም፣ ቤተሰቡንም፣ ባህሉንም አገሩን ማየት አትችልም። እና እንዴት ብዬ ነው የኢትዮጵያንነቷን ፖርታ እንዴት ብላ ነው የምታውቀው የሚለው ታሪክ ነበር ያስጨነቀኝ። እና ስለ ኢትዮጵያ ያሉት መጽሐፎች ወይ ፊልሞች ለልጆች ብዙ የሚሆኑ አይደለም። ሳስበው እሷ የምትወደው አይነት ታሪክ ያስፈልጋል፣ ለእሷ ብቻ ሳይሆን ለሌላ ኢትዮጵያ ቤተሰቦች ያሏቸው ወይ እዚህ ሀገር የተወለዱ ልጆች እንደዛ አይነት ነገር ያስፈልጋል ብዬ ያኔ ነው ሀሳቡ ይመጣልኝ። አንቺ ውጭ በምታድጊበት ጊዜ የጎደለሽ ወይም ከኢትዮጵያ ማንነትሽ ጋራ መገናኘት እንዳች ያደረገሽ ሁኔታ አለ? አዎ እኔ መጀመሪያ ከሀገር ስወጣ ቀጥታ አዳሪ ትምህርት ቤት ነው የገባሁት እና የአዳሪ ትምህርት ቤት ውስጥ በጠቅላላ ነጮች ነበሩ። ብዙ ጊዜ ስለ ኢትዮጵያ ሲጠይቅኝ የማውቀው ነገር ያው ስለ ቤተሰቤ ወይ ስላየሁት ቦታዎች ነው እንጂ ስለ ታሪኩ በደንብ አድርጌ መንገር አልቻልኩም፣ ማውራት አልቻልኩም ጥያቄ ሲመጣብኝ አንዳንድ ጊዜ እንዲያው ለምንድን ነው ቀለምሽ ቅጅሽ ላይ ማለት ነው ከውስጡ ነጭ ሆኖ ከውጭ ደግሞ ለምንድን ነው ጥቁር የሆነው? እንደዛ አይነት ጥያቄዎች ይመጣብኝ ነበር። መቼ ነው ታዲያ የእኛ ስቶሪ ወይም የእኛ ታሪክ የተወለደው? ወደ አውሮፓ አቆጣጠር ሁለት ሺህ አስራ ስምንት አካባቢ ነው የጀመርነው። እንግዲህ እንዳየሁት ከሆነ የእኛ ታሪክ ከሚሰራቸው ነገሮች አንዱ መጽሐፍ ጽፈሻል። በማጂካል ጋቢ ወይም ደግሞ ተአምረኛዋ ጋቢ በእንግሊዝኛ የተጻፈ መጽሐፍ አይቻለሁና፣ እስኪ መጀመሪያ ስለ መጽሐፉ ንገርኝ። ምን አይነት ታሪክ ነው በውስጡ የያዘው? ስለ አንድ ትንሽ ኢትዮጵያዊ ልጅ ነው ታሪኩ። አሜሪካን ሀገር ነው ብትኖረው፣ እዛም ነው የተወለደችው። አባትና እናቷ ግን ከኢትዮጵያ የመጡ ናቸው። እና የመጀመሪያው መጽሐፍ ትምህርት ቤት ኢንተርናሽናል ዴይ ብለው ስለ አገራችሁ ወይ ስለ አባትና እናት አገራችሁ ተናገሩ ተብላ፣ ጨንቋታል ታቅም ስለ ኢትዮጵያ። ስለዚህ ከእናትና ከአያቷ ጋር ስለ ኢትዮጵያ ማውራት ይጀምራሉ። በዛ ምክንያት ደግሞ ስለ ቡና፣ ስለ ቀሚሶቻችን፣ ስለ ምግባችን ልጆቹ እንዲማሩ እሱን እሱንም አስገባሁት። ከዛ መጨረሻ ላይ አያትየዋ ጋቢ ስርዓት አለች፣ ይሄ ጋቢ በጣም የሚገርም ጋቢ ነው ውሰጂውና እስቲ ምን እንደሚመጣ ፖለቲካ ያለች ብላ ያ ትላታለች። ጋቢው ስትገባ ኢትዮጵያ ይወስዳታል ስላለቻት ኢትዮጵያ ትሄዳለች ማለት ነው። ከሄዳ በመጀመሪያ መጽሐፉ ላይ ባህር ዳር ነው የሚወስዳታል። አሻንጉሊት ይዛ ነው የምትሄደው። አሻንጉሊቱ ይነግራታል ስለ ጣና እና ስለዛ አካባቢ ነገሮች። ተኛው መጽሐፍ ደግሞ ወደ ጎንደር ይወስዳታል እና እንደዚህ እያለ አገሩን በጠቅላላ እንድትጎበኝ ያረጋታል ማለት ነው ጋቢው። በጣም የሚደንቅ ሀሳብ ይመስለኛል። ምክንያቱም እንዳልሹ ልጅቷ ተወልዳ እዚህ ነው ያደገችው። ከዛ ደግሞ ስለ ማንነቷ የምትጠየቃቸው ጥያቄዎች አሉና ይሄ አብዛኛው እዚህ ተወልዶ አሜሪካ ብቻ ሳይሆን አውሮፓ ወይም ከኢትዮጵያ ውጭ የተወለዱ ህጻናት ዕለት ተዕለት ሊገጥማቸው የሚችል ጉዳይ ይመስለኛል። እና እንደ ከወላጆች መጽሐፉን ካነበቡ ሰዎች የደረሰች ምላሽ ምን ይመስላል? ልጆቻቸውን እዚ ሀገር የወለዱ ወላጆች በጣም ነው የሚወዱት መጽሐፉን። መጽሐፉ ብዙ ነገር ነው የሚያስተምረው። ልጄን ልጆቼን እና ራሳቸውን መጽሐፍ ውስጥ ያያሉ። ስዕሎቹ በሙሉ ስለ ራሳቸው ወይ አያቶቻቸውን፣ ቤተሰቦቻቸውን፣ ምግባቸውን፣ ሁሉን ነገር ያያሉ እና መጽሐፉን በጣም ነው የሚወዱት። ጠጋግሞ ነው የሚያነቡት። አንዷ እንዲያውም አያቷን እማዬ ማለት የጀመረችበት ምክንያት መጽሐፉ ላይ እማዬ የሚለውን ቃል ስላየች ነው። እንደዚህ እንደዚህ አይነት ደስ የሚሉ ነገሮች ነግረውኛል ወላጆቹ። እንግዲህ ከሌላ ምን አይቻለሁኝ፣ በዚሁ በየኛ ታሪክ ውስጥ ፊልሞች፣ በተለይ በታሪክ ትልቅ ስፍራ ያላቸው ሰዎች እንደ ንግስት ጣይቱ የመሳሰሉ ታሪኮችን በአጫጭር ፊልም መልክ የማቅረብ ስራ እንደምትሰሩ አይቻለሁ እና እስኪ ስለዚህ ስራስ ንገሪኝ። እስካሁን ስለ እቴጌ ጣይቱ እና ጥቁር አንበሶች የሚባሉ በጣሊያን ወረራ ጊዜ የነበሩ በጣም የሚገርሙ ግሩፕ ነበሩ። ኢትዮጵያን ነፃነት ለማውጣት ያደረጉትን እሱን እሱን ነው ያደረግ ነው። አንድ አይነት ነው። በቃ ልጆቹ ታሪካቸውን ድንቅ ሰዎች ድንቅ ታሪክ እንዳለ ያንን ነገሮችም እንዲያውቁ ማንነታቸው ስለሆነ እሱም ማለት ነው እና በፊልም በጣም ብዙ ነገር ይማራል ሰው እንኳን፣ እና ልጅ ሰው ራሱ ከመጽሐፍ ይልቅ በዚህ ጊዜ በተለይ ፊልም ነው የሚመቸው እና እና የበለጠ ደግሞ ያዩታል እና ይማራሉ በማለት ነው። እንዳየሁት መጽሐፉ በእንግሊዘኛ ነው። ምናልባት በአማርኛ ተተርጉሞ ያሉት አማርኛ ተናጋሪዎችም መጽሐፉን እንዲያነቡት የማድረግ ሀሳብ እስካለ? አዎ፣ ሀሳብ አለ። ትክክል ነው። ብዙ ሰው እሱን ጠይቆኛል። እንዲያውም መጀመሪያ መጽሐፉን በአማርኛ ተርጉመነዋል፣ ግን እስካሁን አልታተመም። ግን ሀሳባችን እንደዛ ነው። አዎ መተርጎም አለብን። ኢትዮጵያ በተለይ ጸሐፉን በጣም የሚፈልጉ ሰዎች ብዙ፣ በኢንስታግራም በፌስቡክ ሚጠይቁን ሰዎች ስላሉ እንደዛ ማድረግ እንፈልጋለን። ኢቡክም ማድረግ እንፈልጋለን። ዲጂታል ከሆነ የትም ሀገር ያለው ሰው ዳውንሎድ አርጎ ለልጆቻቸው ማንበብ ስለሚችል እሱንም አስበናል። ጎን ለጎን ደግሞ መጽሐፍ የማንበብ ሂደት ታደርጋላችሁ? ለህፃናቶች መጽሐፉን ለማንበብ አስባችኋል? አዎ አዎ። ወላጆች ይመጣሉ ልጆቻቸውን ይዘው ሁለቱንም መጽሐፍ ነው የማነብላቸው። ሳንቆፋ ያለው የሀይሌ ገሪማ መጽሐፍ ቤት እና ቪዲዮ ቤት ዲሲ መሀል ነው ያለው። ፕሮግራም አላቸው፣ የልጆች ማንበቢያ ፕሮግራም። እነሱ ናቸው የጋበዙኝ። እና በቃ ጋቢን ይዤ መጫወቻ ይዤ ልጆቹን እንዳነብላቸው ነው ያሰብኩት መጽሐፉን። እና ብዙ ጊዜ ጥያቄ አላቸው፣ አንዳንዶቹ መጽሐፍ መጽሐፍ ይፈልጋሉ። እና ከማንነት ጋር የተያያዘ ጥያቄ በጣም ፈታኝ ጥያቄ ነው እና ይሄ እናንተ እያሰራችሁት ያላችሁት ስራ ምን አይነት ሚና አለው? ምን ያክልስ ይሄ የመገንጠል ስሜትን ምን ያክል ይሞላል? በልጅነታቸው ከጀመርን ይሄንን ንግግር እና ትምህርት በጣም ትልቅ ቤኔፊት ያለው ይመስለኛል። ለልጆቹ ዚ ሀገር በተለይ በኩራት ራሳቸው ማን እንደሆኑ ማውራት እንዲችሉ ማወቅ እንዲችሉ ያደርጋል ብዬ እንመኛለሁ ከምድል እንመኛለን። በድጋሚ ደግሞ በሌሎች ተጨማሪ ስራዎች እንደምንገናኝና እንደምናወራ ተስፋ አደርጋለሁ። ለዛሬው እጅግ በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ጋቢና ቤ ከአሜሪካ ድምጽ ዋሽንግተን ዲሲ የእሁድ ምሽት መሰናዶ ነው በመከታተል ላይ የምትገኙት። ተከታዩ ዘገባችን ደግሞ ከስደት ጋር ይያያዛል። ከስደት አስቸጋሪ ኑሮ ወደ ሀገራቸው የተመለሱ ኢትዮጵያውያን መካከል የተወሰኑት ለከፍተኛ ችግር እየተዳረጉ መሆኑን ተናግረዋል። ለመስራት ፍላጎቱና ብቃቱ እያለን በመንግስትም ሆነ በማህበረሰቡ ዘንድ እምነት ሊጣልብን ባለመቻሉ በሞራል ስብራትና ለኢኮኖሚያዊ ችግር እየተጋለጥን ነው ይላሉ። ለዚህ ማሳያ የሆን ዘንድ አስቴር ምስጋናው በባህር ዳር ከተ ከተማ ኑሮ በሀገሬ የሚሰኝ ማህበር አቋቁመው ውጣ ውረዶችን ለመጋፈጥ የሚሞ እየሞከሩ ካሉ ወጣቶች ጋር ቆይታ አድርጋለች። ዘገባው ቀጥሎ ይቀርባል። ወጣት ዝናሽ ብዙ እንዳለው ከአምስት ዓመታት በላይ በአረብ ሀገር በስደት ኑሮ ያለው ትላለች። እዚህ ሀገር ቤት ውስጥ እያለችም ተምራ ተመርቃ በአንድ የግል ድርጅት ውስጥም ትሰራ እንደነበር ትናገራለች። ኑሮ አልሞላ ሲል ስደት መምረጧንም ታዋሳለች። አሰሪዬ ከልጇ ቤት ታሰራኛለች አሰሪዬ ከልጇ ልጅ ቤት ታሰራኛለች። እያሳሳቀች እንደ ሰዓት ናት ዘይ ናር ነው የምትል እኔ በለለሁበት ናር ማለት ሰዓት ማለት ነው። ጎበዝ ናት ትላለች። እኔ ስመጣ ደግሞ አንቺ ሰነፍ እንደከላይ እንደ ከለ አይደለሽም ትለኛለች፣ እያሳሳቀች እያታላለች። ከእሷ ቤት አልፎ ከልጇ ቤት አሰርታኛለች። ከልጇ ቤት አልፎ ከልጅ ልጇ ቤት አሰርታኛለች። እኔ ግን ያሉኑ ነገር ተወጥቼ ነው የመጣሁት። እዚህ ስመጣ ደግሞ ተስፋ አልቆረጥኩም። በርግጥ ስራ የለኝም፣ ቤት ተከራይቼ ነው የምኖረው። ገንዘብ እንጨርሻለሁ። የጨረስኩትን ለቤተሰቦች ሄዶ ብዙ ነገር ያደረግኩት ግን ደግሞ ነገ ከነገ ወዲያ የሆነ ነገር እንዲኖረኝ ይፈልጋል። ጉልበት አለኝ፣ ዲግሪ አለኝ። ከተመለስኩ በኋላ ዲግሪን ተምሬያለሁ እና ግን ይስራ እድል የለኝም ዝናሽን የመሳሰሉ ከተለያዩ የአረብ ሀገራት የተመለሱ በባህር ዳርና በአካባቢዋ የሚኖሩ ከሰባ በላይ የሚሆኑ ሴቶች ኑሮ በሀገሬ የሚል ማህበር ከሰሞኑ መስርተዋል። የማህበሩ መስራቾች ወይዘሮ ፋሲካ ዋለና ዝናሽ ብዙ እንዳላማው ስለ ማህበሩ አላማ እንዲህ ብለዋል። እውቅና ለማግኘት ከስምንት ዓመት በላይ ለፍተናል። አላገኘንም። ስንበታተንም ስንገናኝም ስንበታተንም ስንገናኝም ባለቀ ሰዓት አሁን እውቅና አግኝተናል። የማህበሩም አላማ እንግዲህ ብዙ ጊዜ በእኛ አካባቢ ስደት ይበዛል። አዎ ተሰደናል። እንሰራለን፣ እንለወጣለን ብለን ሄደናል። እንዳሰብነው አላገኘንም። ባላገኘንበት ሰዓት ደግሞ መንግስት ወደ ሀገራችሁ ግቡ ባለበት ሰዓት ተመልሰናል። ግን ከተመለስን በኋላ የተመቻቸ ህይወት አላገኘንም። ብዙ ጓደኞቻችን በየቦታው የተለያየ የተለያየ ቦታ ላይ የደረሱ ጓደኞቻችን አሉ። ቤት ዘግተው የተቀመጡ አሉ። እነሱን በማሰብ ነው ይህን ማህበር የመሰረት ነው እኛ አሁን ተሰባስበናል። ላልተሰባሰቡት ደግሞ ድምፅ ለመሆን ነው እኛ አሁን አላማችን የመጣ ነው ማለት ነው። ብዙ ያልተሰባሰቡ ሰዎች አሉ በየቤታቸው የስነ ልቦና፣ የገንዘብ፣ የምን ችግር ገጥሟቸው ስንት ነገር እንደማያውቁ ቤታቸው የተቀመጡ ብዙ ሰዎች አሉ እና እነሱን የምናግዛለን ብለን ነው እኛ አሁን እዚህ ቦታ ላይ የተሰባሰብ ነው። ከስደት ተመላሾቹ ስለ ማህበራቸውና በውስጣቸው ያለውን እምቅ አቅም ለመግለጽ ለጋዜጠኞች ባዘጋጁት መድረክ ላይ እንደገለጹት በማህበረሰቡም ሆነ በመንግስት በኩል ይሰራሉ ተብሎ እምነት እንዳልተጣለባቸው፣ ይህም ፈተና እንደሆነባቸው ገልጸዋል። መራዊት ምስጋናውና ሁሉ ሀገርሽ በእውቀት ይህንን እንዲህ አብራርተውታል። መስራት እንችላለን። የመስራት አቅሙ መቶ ፐርሰንት አለን። ምክንያቱም ከሀገር ውጭ ስንወጣ ከ18 ሰዓትና ከዛ በላይ ሰርተን ነው የምንውለው የምናድረው። ሰው ከሀገራችን ላይ ይህን አስራ ስምንት ሰዓት ብንጠቀምበት ብዙ ለውጥ ለቤተሰብ ብሎም ለሀገር እንጠቅማለን ብዬ አስባለሁ። ተደማጭነት የለንም። ተደማጭነት የሌለን ምክንያት ደግሞ አምሳ ምሳ የሚባሉ ንግግሮች አሉ። ይሄን ሀገር መቅረፍ እንድንችል ሚዲያዎችም እድልም ቢከፍቱልን፣ ስደት ላይ ከአምስት ዓመት በላይ ሁላችንም ብንሰራ በሀገራችን ብዙ ችግር አለብን። ብዙ ስሞች ይሰጡናል። ከስሞችም አልፎ እኛ ሙሉ ሰው እንደሆን ማያምን ሰው አለ። ሴትነታችንም በውስጣቸው ማያምኑ አለ። ግን እኛ ሙሉ ሰው ነን። እዚህ ጋር ብዙ ፈተና አይተን ብዙ መስዋዕት ከፍለን በሰው ሀገር ስደት የቆየን ሰው ነን። በሀገራችን ደግሞ ብዙ ተስፋ አለን። ያው ይህን ማህበር አሁን አቋቁመናል፣ በእህቶቻችን ድምጻቸውን ለማሰማት ከዚህ በኋላ ደግሞ ቤት ውስጥ ያሉ እንደኛ እንዲህ እናንተን አግኝተው ማውራት ያልቻሉ መስራት የማይችሉ ዓይናቸው ሁሉ የተሳወረ አለ። ገበያ ላይ ብትገቡ ብቅልና ጥንጁት ሽጠው ነው የሚያድሩት። ግን በስደት ቆይተው ምንም ነገር የሌላቸው ብራቸው በአጋጣሚ በቤተሰብ የተበላለ በፍቅረኛም ሆነ በእህት ወንድም የተበላለ ምንም ነገር የሌላቸው ማለት ነው። ይሄን ማህበሩን የመሰረት ነው እነሱን ታሳቢ አድርገን የእህቶቻችን ድምፅ ለማሰማት የህብረተሰቡን ግንዛቤ ለመፍጠር ወደ ባህር ዳር ከተማ አስተዳደር ስራና ስልጠና መምሪያ የስምሬት ማስፋፊያ መምሪያ ኃላፊ ወደ ሆኑት ወደ አቶ ዘውዱ ደሳለኝ ከስደት ተመላሾቹ ያነሱትን ጥያቄ ይዘን ወደ ቢሮቸው ሄደን ነበር። እርሳቸው እንደሚሉት በመንግስት በኩል አስፈላጊው ድጋፍ እየተሰጠ ነው፣ ደግሞ መሰጠቱ ይቀጥላል ብለዋል። እንደ ባህር ዳር ከተማ አስተዳደር በርካታ ተመላሾች እኛ ጋር ይመዘገባሉ። ከተመዘገቡ በኋላ ወደ ወደ ክፍለ ከተማ እንልካቸዋለን። ክፍለ ከተማ ደግሞ የመስሪያ ቦታ እና ስልጠና እንዲያገኙ ልክ እንደ አካል ጉዳተኞች፣ እንደ አረጋውያን የተለየ ኮታ በመስጠት ተጠቃሚ እንዲያደርጉ እየሰራ ነው። ባለፈው አመት ብቻ ከሁለት መቶ ያላነሱ ተመላሾችን የተለያዩ ስልጠናዎችና መነሻ ካፒታል እንዲያገኙ የማድረግ ስራ ሲሰራ ቆይቷል። አሁንም በዚህ በጀት አመትም በተለይ ከአጋር ጋር በመሆን አሁንም ወደ ሰባ ሶስት ልጆች የሙያ ስልጠና ላይ ይገኛሉ። እነኙ ተመላሾች ማለት ነው። አሁን ደግሞ ከእስር ቤት እየተመለሱ ያሉትን አስቸኳይ ድጋፍ የሚያስፈልጋቸውን የመለየት ስራ እየተሰራ፣ የስልጠናና የመነሻ ካፒታል እንዲያገኙ ጎን ለጎን እየተሰራ የሚገኝበት ሁኔታ አለ። ድጋፍ ካገኙት ከስደት ተመላሽ ዜጎች መካከል የተሰጡት የመስሪያ ቦታ ምቹ እንዳልሆነ ይናገራሉ ተብሎ የሚሰጣቸው አሉ የስደት ተመላሽ ተብሎ የተሰጣቸውም ይኖራሉ። ጣቸውም ውጭ ነው መሰረተ ልማት በጭራሽ ያልተሟላበት እና ስማቸው ብቻ ፋይል ላይ ያለ ነው። ይሄን ነገር ቢስተካከልልን። ለዚህ ቅሬታም አቶ ዘውድ ደሳለኝ ምላሽ አላቸው። እንኝ ያነሳሻቸው ማህበር መሰረቱ መስርተው እየተንቀሳቀሱ ያሉት ከነሱ ውስጥም ከዚህ በፊት ድጋፍ ያገኘዋሉ፣ ድጋፍ ያገኘዋሉ፣ ስልጠና ያገኘዋሉ፣ የስራ ቦታ ያገኘዋሉ። ግን ያው በተደጋጋሚ የመጠየቅ ሁኔታዎች ይታያሉ። አንዳንዴ እኛ አገር ላይ የሪሶርስ ችግርም አለ እና ያለችውን አጋጣሚ ተጠቅሞ ደግሞ የሚመጣም ተመላሽ አለ። በርካታ ስደት ተመላሾች በህገወጥ መንገድ በሰው ሀገር ላይ የሚኖሩ እስካሉ ድረስ መንግስትም እነሱን የመመለሱን ስራ እየሰራ እስካለ ድረስ እነኛም እህቶቻቸው ደግሞ ድጋፍ ያስፈልጋቸዋል እና የሚያገኛትን የሚያገኟትን ትንሽ አጋጣሚ ተጠቅሞ መለወጥ ካልቻሉ ሁሉ ጊዜ መደገፍም ያው አስቸጋሪ ነው የሚሆነው ለመንግስት። የውጭ ጉዳይ ሚኒስቴር በቅርቡ በወጣው መረጃ እስካሁን በተለያዩ ችግሮች ውስጥ የሚገኙ 71 ሺህ የሚሆኑ ዜጎች ከሳዑዲ አረቢያና ከሌሎች ሀገሮች መመለሳቸውን እና ከእነዚህ ውስጥ አብዛኛዎቹ ሴቶችና ህጻናት መሆናቸውን አሳውቋል። ለአሜሪካ ድምፅ አስቴር ምስጋናው ነው ባህርዳር። Me kawar mil wa wa wa በመከታተል ላይ የምትገኙት ጋቢና ቬይን ነው። የመጨረሻው ዘገባችን ላይ ደርሰናል። አዳዲስ ተመራቂ ወጣቶች ከሚገጥማቸው ፈተና መካከል አንዱ በተመረቁበት የትምህርት ዘርፍ ስራ ማግኘት ነው። በዚህ ምክንያት ደግሞ ለተስፋ መቁረጥና ብስጭት የሚደረጉ ወጣቶች ጥቂት አይደሉም። ጸሐይ ዳምጣ ያነጋገረቻቸው ሁለት ወጣቶች ግን የተመኙትን የስራ እድል እስኪያገኙ ድረስ ሌሎች አማራጮችን መሞከርን መርጧል። ምን ያህል ተሳክቶላቸው ይሆን? ወጣት ዳዊት ኩራባቸው የኬሚካል ኢንጂነሪንግ ምርቁ ነው። ከዩኒቨርሲቲ ተመርቆ በወጣ ማግስት በተመረቀበት የትምህርት አይነት ተቀጥሮ ለመስራት እድል አልቀናውም። ከተወሰነ ጊዜ በኋላ ታላቅ ወንድሙን በትርፍ ጊዜ ለማገዝ በማሰብ የልብስ ስፌት ስራን በረዳትነት እንደተቀላቀለ ይናገራል። ወንድሜ በእርግጥ በዚህ ሙያ አልነበረም፣ መጀመሪያ ተማሪ ነበረ ተምሮ ከጨረሰ በኋላ ያለው ሁኔታ አመች ስላልሆነ ወደዚህ ነው ያገባ ማለት ነው። ኦሬዲ ወደዚህ ነው ያገባ ከ10 አመት በላይ ነው እና እኔም ተመርቄ ከጨረስኩ በኋላ ሌላ ስራ መፈልገውን ስራ ለመፈለግ ነገር። ዳዊት በአዲስ አበባ ከተማ በተለምዶ ሾላ ገበያ ውስጥ ከወንድሙ ጋር የኦሮሞ ባህል ልብስ ስራውን ከጀመረ 3 አመት አስቆጥሯል። በእነዚህ አመታት ውስጥ የተመለከታቸውን ለውጦች እንዲህ ያስረዳል። ለውጡ እንግዲህ በህይወታችን ላይ ያለው ለውጥ ምንድን ነው? አንደኛው በኢኮኖሚ ራስ መቻል ነው። እሱም ያው ቤተሰቡን ያስተዳድራል። እኔም አሁን ያለበት ሁኔታ ጥሩ የሚባል ደረጃ ነው እና ወደዚህ ካገባም በኋላ ያለው ሁኔታ ይሄ ነው ማለት በኢኮኖሚ ራሳችን መቻል ማሹ አብዱልቃድር ተፈላጊነቱ እየጨመረ ወደ መጣው የባህል አልባሳት ዝግጅትና ንግድ ስራ የተሰማራ ሌላ ወጣት ነው። ጂ ከና ቀንጀል፣ ቀብ ወጋ፣ ቁሸኒ፣ ዱራ እና በረቻ ቱማንበር ነው። ይህን ስራ የጀመርኩት ከ15 ዓመት በፊት ነው። ትምህርት እየተማርኩ ነው አክስቴን እየረዳኋት ስሰራ የቆየሁት። አክስቴ የኦሮሞ ባህል ልብስ ቤት አላት እና እሷ ጋር ነው መስራት የጀመርኩት። እኔ የምሰራቸው የባህል እቃዎች ቦራቲ፣ ጮጮ፣ ከቅል የሚሰሩ መጠጫዎች እንዲሁም የተለያዩ በጨሌ የሚሰሩ የልብስ አይነቶችን እሰራለሁ። በአፕላይድ ሳይንስ የትምህርት ዘርፍ በቅርቡ የተመረቀ ሟሾ ለ15 ዓመታት ያህል በባህላዊ አልባሳት ንግድ ውስጥ የተሰማሩ አክስቱን ሲያግዝ ቆይቷል። አሁን ላይ የራሱን የባህል አልባሳት መሸጫ ከከፈተ አንድ ዓመት እንደደፈነ ይናገራል። ይህንን ስራ ወደ ገንዘብ ለመቀየር ማንኛውም ሰው ጊዜ ሰጥቶ ቢሠራ ላለሁ ደግሞ ይሸጣል። ገበያ የለም ተብሎ የሚያሳስብ ስራም አይደለም፣ ሁሌም ተፈላጊ ነው። ለምሳሌ በጨሌ የሚሰሩ እቃዎችን በቀላሉ ቁጭ ባሉበት ሁሉ መስራት ይቻላል። አሁን እኔ ራሴ እንችዬ መስራት ከጀመርኩ አንድ ዓመት ሆኖኛል። እናም ስራዬን በ100 ሺህ ብር ካፒታል ጀምሬ አሁን ላይ ካፒታሌ ከ500 ሺህ ብር በላይ ሆኗል። እጅግ ጥሩ ስራ ነው። ተቀጥሮ ከመስራት ደግሞ እድሉ ካለ የራስን ስራ መስራት አዋጭ ነው። ወጣቶች ከቤተሰብም ሆነ ከሚቀርቡት ሌላ ሰው ተጠግተው በትዕግስት ሙያ መማር አለባቸው። እንዲሁም መነሻ የሚሆናቸውን ልምድና ገንዘብ ለማግኘት ያሉትን መሰናክሎች መቋቋም ግድ ነው። ሁለቱም ወጣቶች የአዲስ ተመራቂዎችን ውጣ ወረድ ከግል ገጠመኞቻቸው ተነስቶ ይረዳሉ። ብዙ ወጣቶች ገና እንደተመረቁ ስራ ካላገኙ ወደ ተስፋ መቁረጥ ሲያጋድሉ ማስተዋላቸውን የሚናገሩት ወጣቶቹ፣ ይህ ግን መፍትሄ እንዳልሆነ ይመክራሉ። ምናልባት እሱ እኔ ስላለፍኩበትም ይህን ነገር ብዬ መናገር አልችልም። ምክንያቱም ሕዝቡ አሁን ወደ ቤት እንዲመለስ የሚያደርገው አቅም ማጣት ወይ ደግሞ ከትምህርት ጥረት ሳይሆን ያለው ቢሮክራሲ ነው። ቢሮክራሲ አይሰራም። አንድ ነገር ለመጨረስ እንኳን ለቀርቶ መታወቃም ለመውሰድ ያለው ቢሮክራሲ በጣም አዛ ነው እና ያለው ነገር ይከብዳል። ብቻ መልዕክት መልዕክት ብዬ ማስተላልፎ ተስፋ ለመቁረጥ ነው ብቻ ነው ብቻ ነገን እያሰብክ መኖር ላይ ባለው ነገር ብዬ ነው ማስ የዘንድሮውን የኢሬቻ ክብረ በዓል በማስመልከት በተዘጋጀው የንግድ ኤግዚቢሽን ላይ የተሳተፉት እነዚህ ወጣቶች እንዲህ ያሉ መድረኮች ደንበኛን ለማፍራት ያላቸውን ጠቀሜታ ያስረዳሉ። አመት ባዛሩ ለሶስት ቀን ትናንትና የጀመርነው በዓልና ደመራ ተደማምሮ ማለት ነው። ግን ከዚህ በፊት የነበረው አንድ ሳምንት ሙሉ ሰራ ነበር፣ በጣም ቆንጆ ነበር የሚባለው ዘንድሮ ግን ያለው ሀገራችን ያለው ኢንፍሌሽን ህዝቡን እያስቸገረ ስለሆነ በገበያው ዙሪያ አመርክ የሚባል አለም ለሸመታ በስፍራው ከተገኙት ሰዎች መካከል ጥቂቱን አነጋግረናል። ጥራት ያለው ምርት በተመጣጣኝ ዋጋ እያገኙ እንደሆነ ይገልጻሉ። ስሜ ኦብሲ አህመድ እባላለሁ። የሚኖረው እዚህ ከተማ አራት ፊፊነ ለመግዛት የባህል እቃዎች እዚህ አሉ። ሁሉም አለ፣ ልብስም አለ። እሱ ለመግዛት በጣም በጥሩ ሁኔታ ከውጭ የተሻለ እቃዎች እዚህ ይገኛሉ። በጣም የሚያምሩ የኦሮሞ እዚህ ይገኛሉ። እንደሱ ለመግዛት ዋጋው ምንም አይደለም። እንዲህ በዓላት በተቃረቡ ቁጥር ገበያ የሚደራላቸው ተፈላጊነታቸው የሚጨምርላቸው በባህል አልባሳት ንግድ ላይ የተሰማሩት ወጣቶች እዚህ ከመድረሳቸው በፊት ሁሉም ነገር አልጋ ባልጋ እንዳልነበረ ያስታውሳሉ። ለዛም ነው ወጣቶች አካባቢያቸው ላይ የሚገኝ መልካም እድል እንዲጠቀሙ የሚያበረታቱት፣ መሰናክሎች ቢበዙም የትዕግስትና የታታሪነት ውጤት ማራኪ እንደሚሆንም የሚመክሩት። ለአሜሪካ ድምፅ ጸሐይ ዳምጠው ከአዲስ አበባ The pelu gize, the It's you when you It's you I'm with you It's, love, it's you when i love you It's you I said came back down Gotta check it boy I'm ምሽት መስከረም 22 2015 ዓ ም የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። ሳስተናግዳችሁ የምሽት ኤደን ገረመው ነበርኩ። በምሽቱ ዋና አዘጋጅነት ደግሞ አሉላ ከበደ፣ በቅንብሩ ኤልያስ አስማረ አብረውኝ ቆይተዋል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪኦኤ አምሃሪክ ላይ ለጋቢና ቪኦኤ እያላችሁ አድርሱን። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ጤና ይስጥልኝ። You, it's in love, it's la in you, it's Said that I took a few will in a a